አምባሳደር ዲና ሙፍቲ በኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ ጤና ይስጥልኝ። እንደምናመሹ እንደምናመሻችሁ። አምባሳደር ዲና፣ በቅርቡ የኢትዮጵያ የውጭ ጉዳይ ሚኒስትር ወደ ግብጽ ተጉዘው በፕሬዚደንት ኤልሲሲ የፕሬዚደንትነታቸው ማስጀመሪያ ስነ ስርዓት ላይ ተገኝተው ነበር እና እንዴት ነው የውጭ ጉዳይ ሚኒስትሩ ወደዚያ ሊጓዙ የቻሉት? ግብዣው ከግብጽ መጥቶ ነው ወይስ በኢትዮጵያ ተነሳሽነት ነው? ግብዣው ከግብጽ መንግስት በኩል ነው በግብዣው ላይ የውጭ ጉዳይ ሚኒስትሩ ናቸው። ግብዣው ለኢትዮጵያ መንግስት ነው የተላከው፣ ግን በውጭ ጉዳይ ሚኒስቴር ደረጃ እንዲወከል ስለተፈለገ ያው በውጭ ጉዳይ ሚኒስቴር የተወከለ የልዑካን ቡድን በፕሬዚደንትነት በዓለ ሲመታቸው ላይ ተገኝቷል ማለት ነው። በወቅቱም ከአዲሱ ፕሬዚደንት ሲሲ እና ከውጭ ጉዳይ ሚኒስትሩ ጋር ዶክተር ቴዎድሮስ ተገናኝተው በጋራ ጉዳዮች ላይ ውይይት አካሂዷል። ውይይቱም ያነጣጠረው በሁለቱ ሀገሮች ግንኙነት የሁለቱን ሀገሮች ግንኙነት አሁን ካለበት ደረጃ ወደ ተሻለ እንዴት ማድረስ እንደሚቻል በተለይም በዚህ በህዳሴ ግድብ ዙሪያ የነበሩትን አለመግባባቶችን በምን አይነት መልክ ማስተካከል እንደሚቻል በመሳሰሉት ጉዳዮች ላይ ነበር የተካሄደው እና ሲታይ የተሻለ መንፈሶች የተሻሉ አስተያየቶች ከዚ አካባቢ የተደመጡ እየመጡ ያለበት ሁኔታ ነው ያለው። ለምንድን ነው በውጭ ጉዳይ ሚኒስትር ደረጃ እንዲሆን የተፈለገው? ወይ ጠቅላይ ሚኒስትሩ ወይ ፕሬዚደንቱ ለምን አልሄዱም? ይሄ እንግዲህ በሀገሮች በዚህ ደረጃ ምንም ሊያመለክት አይችልም። ምክንያቱም የውጭ ጉዳይ ሚኒስተር በአንድ ሀገሮች በከፍተኛ ስልጣን እርከን ማድረግ ነው፣ ከውጭ ግንኙነትም ጋር በተያያዘ ማለት ነው። ሌሎችም ሀገሮች አሉ፣ በውጭ ጉዳይ ሚኒስቴር የተወከሉ የአፍሪካ ሀገሮች ማለት ነው። ለምሳሌ ሱዳን በአንደኛው ምክትል ፕሬዚደንት ነው የተወከለችው። እነዚህ ሀገሮች እንደ ፍላጎታቸው እንደ ፕራዮሪቲያቸው እንዳሉት ስራ ቅደም ተከተል ነው ውክልና የሚያደርጉት ውክልናው እዚህ ላይ ምንም ሊያመለክት አይችልም ብዬ ነው የማስበው። ኢትዮጵያና ግብጽ የሚያገናኟቸው ብዙ ነገሮች ከመኖራቸውም አንጻር ምናልባት ከውጭ ጉዳይ ሚኒስትር ከፍ ባለ ደረጃም ሊወከል ይችላል ከሚል አስተሳሰብ ነው እንጂ የውጭ ጉዳይ ሚኒስትሩ የስልጣን ውክልና አነስተኛ ነው ለማለት ፈልጌ አይደለም። ይገባኛል። እንደዛም ሆኖ በቂ ነው በቂ ነው። አሁን ባለ ሁኔታ በየጊዜው ልዑካን ቡድን ስትልክ ጉዳዮችን ትገመግማለህ። የልኩን የሚሽኑና ይዘት ትገመግማለህ። ስለዚህ ተገቢ ነው ይሄ የተወሰደው ነገር ማለት ነው። በግብጽ በኩል የተሻለ ሁኔታ የተሻለ አየር እየነፈሰ ነው የሚል ሀሳብ አንስተው ነበር እና ምን ማለት ሆኖ ትንሽ ዘርዘር ሊያደርጉልኝ ይችላሉ? ወዲ እንደምታውቀው በህዳሴ ግድብ ዙሪያ በተቋቋመው አለም አቀፍ የኤክስፐርቶች ፓናል ሪኮሜንዴሽን ወይም ደግሞ ሀሳቦች ላይ ለመመካከር በግብጽ፣ በሱዳን፣ ኢትዮጵያ ሶስት ተከታታይ ውይይቶች እስከ ዛሬው የአውሮፓ አመት ጃንዋሪ አራት ሁለት ሺ አስራ ሶስት እንደነበር ይታወሳል። እስከዚያ ድረስ ከሶስቱ ሀገሮች እና ከአለም አቀፍ ህብረተሰብ የተወጣጣው የዓለም አቀፍ ኤክስፐርቶች ቡድን ያቀረባቸውን ምክረ ሀሳቦች በመተግበር ዙሪያ ለነበር ውይ ውይይት ይካሄደ ነበረው በዚህ በህዳሴ ግድባችን ጉዳይ ማለት ነው እና እሱም ግብጾች ያለፈ ጃንዋሪ አራት ሁለት ሺ አስራ ሶስት ረግጦ ከወጡ ወዲህ በአንዳንድ ግብጽ ሚዲያዎች፣ በአንዳንድ ባለስልጣኖችም፣ በአንዳንድ ምሁራንም ዘንድ ስለ ህዳሴ ግድቡ ይባል የነበሩ ነገሮች ገንቢ እንዳልነበረ እናንተ የምታውቁት ነው። ይሁንና ፕሬዚደንቱ ከምርጫው ዋዜማው ላይ በጣም ቀረብ ያለ ዋዜማ ላይ ማለት ነው፣ በኋላም አሁን ከተመረጡም በኋላ የሚሰጧቸው አስተያየቶች ቀደም ሲል ከነበሩት አስተያየቶች የተለየ ትሆነ ያላቸው ናቸው። ከኢትዮጵያ ጋር ከነዚህ መሀል አሁን ከኢትዮጵያ ጋር በፍጹም ችግር ውስጥ መግባት አንፈልግም ነው እያሉ ያሉት። በህዳሴ ግድቡ ዙሪያም ቢሆን ውይይት አስፈልጋል የሚል ነገር ነው ያለው። እንግዲህ ወደ ኋላ አሁን እየታያለው ነገር አቋርጠውት የዛሬ አመት ማለት ነው ቾች ጀነሪ አራት ሁለት ሺህ አስራ ሶስት አቋርጠው ወደ ነበረ ውይይት የሚመለስበት እድል እንዳለ አሁን እያየ ነው ነው። ይሄ ነው እንግዲህ የተለየ ነገር እያልን ያለ ነው። አምባሳደር ዲና አሁን እንደጠቀሱት ፕሬዚደንት ኤልሲሲ ከመመረጣቸው ጥቂት ቀደም ብሎ ለሀገራቸው ቴሌቪዥን ጣቢያዎች ሰጥተውት በነበረ መግለጫ ይህንን ቅድም ያነሱትን ሀሳብ አንጸባርቀው ነበር። መወያየት እንፈልጋለን፣ ከኢትዮጵያ ጋር መስራት እንፈልጋለን አፍሪካውያን ወንድሞቻችንን እስካሁን ድረስም ችላ ማለታችን አግባብ አይደለም ሲሉ ነበርና፣ ይህንን አስመልክቶ ለአንድ የኢትዮጵያ ባለስልጣን አንስቼ በነበረ ጥያቄ ካላየን አናምንም ብለው ነበረ። በጥንቃቄ ነው ይህንን ጉዳይ የምናየው ብለው ነበረ። መተማመን በኢትዮጵያ መንግስትና በግብጽ መንግስት መካከል ይፈጠራል የሚል እምነት አለውት በፕሬዚደንት ኤልሲሲ ዘመን ል እንግዲህ ዋናው ነገር እያንዳንዱ ነገር እንግዲህ በሂደት ነው የሚጀምረው። በአንድ ጊዜ የሚሆን ነገር አይኖርም። ወደ መተማመን ደረጃ ለመድረስ እርምጃዎቹ መወሰድ አለባቸው። እርምጃዎቹ እንግዲህ ወይ ፈጣን ላ ሊሆኑ ይችላሉ። አሁን እንግዲህ እኛ ከቅርብ ጊዜ ወደ እያየን ያለነው ነገር መተማመን ሊያመጡ የሚችሉ እርምጃዎችን ሊያስኬዱ የሚችሉ መስመሮች እየተጠረጉ እንደሆነ ነው። በመሰረቱ እንደምታውቀው ኢትዮጵያ ማሳየት የሚቀር ለ ሁልጊዜም የምነጋገር ነው ሁልጊዜም የዚህ ህዳሴ ግድቡ ላይ የሚሰራው ነገር እናንተን እንደማይጎዳ እያልን ነው። ይህን ማረጋገጫ ለወዳጆቻችንም ለእነሱም ወዳጆች ለነሱ በቀጥታ ሆነ በተዘዋዋሪ መንገድ እየጊዜው እየገለጽ ነው ያለበት ሁኔታ ነው ያለው። እነሱ ይህንን ተቀብለው ወደዚህ ወደ መተማመኑ፣ ወደ መነጋገሩ፣ ወደ ውይይቱ የሚመጡ ከሆነ ሰየው ነው ወደዚህ እንገፋለን ነው ስለዚህ እንግዲህ የሰው ልጅ ያለ ተስፋ ሊኖር አይችልም። አገርም ያለ ተስፋ አይኖርም። ወደ መተማመን መምጣት ይቻላል የሚለውን ነገር ይቻላል ብዬ ነው የማስበው። አምባሳደር ግብጽ፣ ለረጅም ጊዜ ይዛው የቆየችው አቋሟ የናይል ጉዳይ የአባይ ጉዳይ የሀገር ጸጥታ የሀገር ደህንነት ጉዳይ ነው ብላ ነው በዛ ፖሊሲ ነው የምትመራው። እስከ ቅርብ ጊዜ ድረስ እንግዲህ ፕሬዚደንት ኤልሲሲ እስከመጡበት ጊዜ ድረስ ቢያንስ በ929 ዓ ም ወጥቶ በነበረ ሰነድ መሠረትም 55 ቢሊየን ሜትር ኩብ ውሃ ይገባኛል ብላ ስትናገር የቆየች ሀገር ነች። እስከ ቅርብ ጊዜ ድረስ ከምናውቀው በየውጭ ጉዳይ ሚኒስትር ቴድሮስ አድሃኖም እና በፕሬዚደንት ኤልሲሲ መካከል በተደረገው ውይይት ላይ ይሄ ጉዳይ ተነስቶ ነበር። እንደዚህ አይነት ዙርዙር ጉዳዮች ላይ የተገባበት ሁኔታ አይደለም ያለ። እነዚህ የረዥም ጊዜ ስናገሪባቸው የቆዩ ነገሮች ናቸው። በነገራችን ላይ አሁን የዚህ የህዳሴ ግድብ ጉዳይ በአጠቃላይ ናይል ጉዳይ የኢትዮጵያና የግብጽ ጉዳይ ብቻ ሳይሆን ምናልባትም ተፋሰሱ ሀገሮች የጋራ ጉዳይ ተፋሰሱ ሀገሮች የምንላቸው በርካቶች ናቸው የምታውቃቸው ናቸው። ዜ ነው አስራ አንዱ ማለት ነው ምክንያቱም ኮኦፕሬቲቭ ፍሬምወርክ አግሪመንት ተብሎ የተቀመጡ ነገሮች አሉ። እነዚህ ነገሮች በጋራ ግብጽም የነበረችበት ወደኋላ ኋላ እምቢ ያለችው እና ትናንት በጋራ በኩልነት በፍትሀን ጥቅም ቅድም ያልከው የጠቀስከው አስራ ዘጠኝ ሃያ ዘጠኝ አስራ ዘጠኝ አምሳ ዘጠኝ ስምምነቶች ፍትሃዊ ናቸው። አብዛኞቹ አሁን የተፋሰሱ ሀገሮች በወቅቱ ቅኝ አገዛዝ ስር ስለነበሩ ያልፈረሙት ስለሆነ እንደማይመለከታቸው ኢትዮጵያም በወቅቱ የተቃወመችበት ሁኔታ እንዳለ ይታወሳል። እነዚህን ዝርዝር ጉዳዮች ከዚህ ቀደም በተለያዩ መድረኮች በኤክስፐርቶች ደረጃ በፖለቲካ ሰዎችም ደረጃ ሲነገር የነበረ ነው። አሁን ግን ወደዛ አደለ የምትሄደው። አሁን በዝክሊ ንግግሩ ተቋርጦ ነበር እንዳልኩ ያለፈው ጃንዋሪ ሁለት ሺ አስራ ሶስት ወደዚህ ንግግር መመለስ ነው። እንግዲህ ዋናው ነገር ከዛ በኋላ ነው እንደዚህ ሳብስታንቲቭ ነገሮች ውስጥ የሚገባው የኢትዮጵያ የሱዳንና የግብፅ ማለት ነው። ነገሮች ደግሞ አሁን ከምትለው ዘ አስራ ዘጠኝ ሀያዘጠኝ ሳዘጠኝ ሀምሳ ዘጠኝ አልፏል። ምንድን ነው የሶስቱ ሀገሮች ኤክስፐርቶች፣ የዓለም አቀፍ ኤክስፐርቶች የተውጣጡ ሰዎች የህዳሴ ግድቡ ምን ኤንቫይሮንመንታል ኢምፓክት አለው፣ ኢኮኖሚክ ኢምፓክቱ ምንድን ነው፣ ሃይድሮሎጂካል ኢምፓክቱ ምንድን ነው የሚለውን ነገር ሪኮሜንዴሽን ያቀረቡት ነገር አለ እሱን በመተግበር ላይ ብቻ አሁን ይሄ ሂስቶሪክ ራይት የአስራተኛ ሀምሳ ዘጠኝ የአስራተኛ ሀምሳ ዘጠኝ የሚለው ነገር በዚህ ከልይ የተራመን መሆን ያህል ነው ይመስላል የሚል ነው። ቅድም የጠየቀኝ ነገር አለ። ምንድን ነው ተስፋ አለ ወይ የሚለው ነገር እኛ እንደምናቆጠር አለ። በግብፅ በኩል ለሺህ ዓመታት በላይ ነው ከፋሮኖስ ጀምሮ በዚህ ውሃ ሲመለክ የነበረው ያ አይነት ማይንድሴት አንድ አጭር ጊዜ ውስጥ ይለቃል የሚል እምነት የለንም። ብሊቱ ይሄንን ይለቃል ብለን አናስብም። ነገር ግን ከዚሁ ጎን የህዳሴ ግድቡ ደግሞ ሪያሊቲ ነው። ይሄ ፈረንጆች ጋር የምትሉ ሴታን ኮምፕኒ ያለቀለት ነገር ነው፣ የሚያልቅ ነው። የበለጠ እነሱንም አይተህ የሚከፍትበት አይነት ሁኔታ ስለሆነ ያለው ሁለት ነገሮች ናቸው ያሉት ማለት ነው። በጣም ያረጀ አንቲክዊቲ የሆነ አስተሳሰብ፣ አሁን ያለውን ጊዜ የማይቋቋም አብሮ የማይሄድ እና አሁን ደግሞ ዘመኑ የሚቀበለው የዚህ አንደኛ ክፍለ ዘመን የጋራ አስተሳሰብ ነው የሚሆነ ለመሆኑ ናይጄሪያ አደራዳሪነት የሚካሄዱ ውይይቶች በኢትዮጵያ እና በግብፅ የውጭ ጉዳይ ሚኒስትሮች መካከል የተጀመሩ ነበሩና እነዚ ይቀጥላሉ ወይስ በዚህ በአዲሱ አካሄድ ይተካሉ የሚል አሳብ አለት። አሁን ከምንለው ጉዳይ ጋር የአልጄሪያ አደራዳሪነት የሚባል ነገር የለም። ይሄ ምንም አደራዳሪ የሚፈልግ ጉዳይ አይደለም። ሶስቱ ሀገሮች የጀመሩት ድርድር አለ የሚጨርሱት ነው። የታንዛኒያ የውጭ ጉዳይ ሚኒስትር በሐምሌ ውስጥ እጠራለሁ ያሉት የውጭ ጉዳይ ሚኒስትሮች ስብሰባ አለ ካምፓላ ላይ ወይም ኢንቴቤ ላይ። በዚህ ጉዳይ ላይ ኢትዮጵያ ምን አቋም አላት ል ከዚህ ጋር ከታንዛኒያ ውጭ ጉዳይ ሚኒስትር በተያያዘ እዚህ ያለፈው ሁለት ሳምንት የነበረው የሚባለው ኮፕሬቲቭ ፍሬምወርክ አግሪመንቱን እንደገና ይታይ የትብብር ማዕቀፉ ማለት ነው የሚያስቀሰው ማዕቀፉ ይሄ ይሄ ይከለስ የሚል ሀሳብ እንደሌላቸው አረጋግጠናል። እንዲህ ሀሳብ የለኝም ብለው በግንባር ማረጋግጠውልናል። ስለዚህ ከዚህ በኋላ በሳቸውም ሆነ በሌላው የሚጠራውና ከምንፊት ታንዛኒያን ራቲፋ ስላላደረገች ኡጋንዳም ማለት ነው። ወደ ራቲፊኬሽን የሚያስኬድ ነገር ካልሆነ በስተቀረ ይሄንን ፍሬምወርክ ማዕቀፉን ስብስብር ማዕቀፉን እንደገና መከለሱ ያዝማለ ኦረ የሞተ ነገር ነው። እሳቸውም አሉት የተባለ ስህተት ሆነው ተገኝተል ለማለት፣ እስካሁን ድረስ ይሄንን ስምምነት ያጸደቁት ሀገሮች ሁለት ናቸው፣ ኢትዮጵያና ሩዋንዳ ብቻ ናቸው። ሌሎቹ ሀገሮች ለምንድን ነው ያላጸደቁት? እስካሁን ድረስ ምንድን ነው ያጓተታቸው? ስድስት ሀገሮች ናቸው። በቀደም በሁሩ መጥተው ነበር የዛሬ ሁለት ወር እዚህ አጭር ጊዜ ውስጥ እናጸድቃለን ብለው ቃል ገብተዋል። ታንዛኒያም ፓርላማ ላይ እንዳለ እርግጠኞች ነን። ሌሎችም የተቀሩትም ደቡብ ሱዳንም በቀላሉ ያጸድቀዋል የሚል እምነት ነው ያለው። ምናልባት ራዲፋ የሚያደርጉት ሀገሮች በጣም ቁጥራቸው በዚህ ዓመት ሊጨምር ይችላል የሚል ተስፋ ነው ያለው እና እዛ ጋር ያለው ችግር በጣም ቀለል ያለ ነው። አምባሳደር ዲና፣ ለመሆኑ የኢትዮጵያና የግብፅ ግንኙነት በተመለከተ ወደ መሪዎች ጉብኝት ደረጃ የሚያድግበት ሁኔታ አለ በቅርቡ የሚል ሀሳብ አለሁት ተስፋ ፕሬዚደንት ኢትዮጵያ ንገበኛ ያለው ጋይ ናቸው። በኢትዮጵያስ በኩል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሀሳባላቸው ወደዚዚካሊ እኛ ለምንም ጉዳይ ክፍት ነው። ኢትዮጵያ በኩል ምንም ለሰላማዊ ድርድ ለንግግር ክፍት ነው። ስለዚህ ምን ችግር የለም። አምባሳደር ዲና ሙፍቲ በኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ እጅግ በጣም አድርጌ አመሰግናለሁ። ለማብራሪያውና ለጊዜውም ታንኪ በጣም አመሰግናለሁ ናሚሻ።